ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 23 2010 ዓ ም ዝግጅታችን ጀመራል። ጤና ይስጥልን እንደምናመሻችሁ የምናስተናግዳችሁ ቆንጂታዬና ጤና ይስጥልን ክቡራትና ክቡራን እኔም ሶሎሞን አባተ ነኝ በጠቅላይ ሚኒስትር ጽህፈት ቤት የፕሮቶኮል ኃላፊ አቶ ባየታደሰ ተፈሪ የፖለቲካ ጥገኝነት ለመጠየቅ ወስነው አሜሪካ ቀሩ አማራውም በኦሮሚያም ክልል አንዳንድ ችግሮች አሉ በመንግስትም ሆነ በትኩሪቱ መካከል የተፈጠረው ከፍተኛ የ መከፋፈል ለሀገሪቱም ሆነ ለእኔ አስጊ ደረጃ ላይ የደረሰ በመሆኑ ለመቅረት ወስኛለሁ። ዘገባውን በአብይ ርዕስ ይዘናል። ለአርዕስተ ዜናው ቆንጂት ወደ አንቺ ልመለስ። በኬንያ ትልቁና ዋናው ዩኒቨርሲቲ ተማሪዎች ፖሊስ ይፈጽማል ሲሉ ያቀረቡትን የበደል ክስ ተከትሎ መዘጋቱ ተሰማ። በዩጋንዳ ደግሞ የፕሬዝደንቱን የእድሜ ጣሪያ የሚገድበውን ድንጋጌ መነሳት በሚቃወሙ የምክር ቤት አባላት ላይ የተጠናቀ የተነጣጠሩ ጥቃቶች ቀጥለዋል፣ የሚሉና ሌሎችም አሉን። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። በጠቅላይ ሚኒስትር ጽሕፈት ቤት የፕሮቶኮል ኃላፊ አቶ ባየ ታደሰ ተፈሪ የፖለቲካ ጥገኝነት ለመጠየቅ ወስነው አሜሪካ ቀሩ። በቤተ መንግሥቱ ከሀያ ዓመታት በላይ ማገልገላቸውን የተናገሩት አቶ ባየ ታደሰ ተፈሪ ለሥራ ጉዳይ በተላኩባት ዩናይትድ ስቴትስ ለመቅረት የወሰኑበትን ምክንያት ለአሜሪካ ድምፅ አካፍለዋል። ዝርዝር ዘገባው በአብይ ርዕስ ይቀርባል። በኬንያ ትልቁና ዋናው ዩኒቨርሲቲ ተማሪዎች ፖሊስ ይፈጽማል ሲሉ ያቀረቡትን የበደል ክስ ተከትሎ ተዘግቷል። ይህም በቅርቡ እንደገና ይካሄዳል ተብሎ የሚጠበቀው ፕሬዝደንታዊ ምርጫ የፈጠረው ውጥረት ምን ያህል ጥልቀት እንዳለው አመላካች እንደሆነ እየተነገረ ነው። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖረናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ማክሰኞ ፖርቶሪኮን እየጎበኙ ናቸው በከባድ አውሎ ነፋስ ሳማ ዝናብ በተጎዱት ቴክሳስና ፍሎሪዳ ግዛቶች የተካሄዱት ፈጥኖ ደራሽ የእርዳታ ጥረቶች ያደነቁት ፕሬዚደንቱ ከሁለት ሳምንታት በፊት ሀሪክን ማሪያ በመታቻቸው ካሪቢያን አገሮች እርዳታ ላይ የተሰማሩትን ቀዳሚ የእርዳታ ሠራተኞች አመስግነዋል። ፕሬዚደንቱ ከቀዳሚት እመቤቲቱ መሌኒያ ጋር ወደ ሳንሁዋን ለመጓዝ ከዋይት ሀውስ ከመነሳታቸው አስቀድመው ዋይት ሀውስ ላይ ለጋዜጠኞች በሰጡት ቃል ቴክሳስና ፍሎሪዳ ላይ ኤ ፕላስ እጅግ በጣም ጥሩ ተብለናል። ልንገራችሁ ፖርቶሪኮ ላይም ከዚያ በከፋ ሁኔታ ውስጥ በዚያው ደረጃ የሰራን ይመስለኛል ብለዋል። ፕሬዚደንቱ በጉብኝታቸው ዋሽንግተን በሚገባ አልደረሰልንም ብለው ነቀፋ ያሰሙትን የሳን ሁዋን ከንቲባ ጨምሮ ከደሴቲቱ ባለስልጣናት ጋር ይነጋገራሉ። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኡጋንዳ የፕሬዚደንቱን የእድሜ ጣሪያ የሚገድበው ድንጋጌ መነሳት በሚቃወሙ የምክር ቤት አባላት ላይ የተነጣጠሩ ጥቃቶች ቀጥለዋል። ሁለት የምክር ቤት አባላት መኖሪያ ቤት በትናንትና እለት በተጣለባቸው የእጅ ቦምቦች በተነሳ ቃጠሎ ወድመዋል። ሀሊማ አቱማኒ ከካምፓላ ያጠናቀረችው ዘገባ አለ አዲ አሉላ ከበደ ያቀርበዋል። ሮበርት ካያጉላኒ ቦቢ ዋይን በሚል ሌላ መጠሪያ ይታወቃሉ። ትናንት ማክሰኞ ማለዳ በአንዳች የፍንዳታ ድምፅ ነው ከእንቅልፋቸው የተቀሰቀሱት። ሶስት የእጅ ቦምቦች ናቸው ከመኖሪያ ቤታቸው ላይ ተጣሉት። ይሁንና የተጎዳ ሰው የለም ነው ያሉት በአንድ ሳምንት ጊዜ ውስጥም የመኖሪያ ቤታቸው በእጅ ቦምብ ጥቃቶች ከተመታባቸው ሦስተኛው የምክር ቤት አባል መሆናቸው ነው። ጥቃቶቼ በሕይወቴ ላይ የተቃጡ ናቸው። በየሄድኩበት የተለያዩ መኪኖችና የተለያዩ ሰዎች ይከተሉኛል። የፕሬዚደንቱን የዕድሜ ጣሪያ የሚገድበውን ድንጋጌ መነሳት ላይ ያለኝን ተቃውሞ ካላቁም ክንገድልሃለን የሚሉ ዛቻዎችን ያዘሉ የስልክ ጥሪዎች ይደርሱኛል። በትናንትናው ምሽት በበኩር ልጅ የመኝታ ቤት መስኮት ላይ ሶስት የእጅ ቦምቦች ናቸው የተጣሉት። የኡጋንዳው የፓርላማ አባል ረዳቶች እንዳመለከቱት ካግዮላኒ ትላንት ይህን ቃለምልልስ ከአሜሪካ ድምፅ ጋር ካካሄዱ ጥቂት ሰዓታት በኋላ ፖሊስ ይዟቸው ሄዷል። ይህም ባለፈው የአንድ ወር ጊዜ ውስጥ ብቻ ለሁለተኛ ጊዜ መሆኑ ነው። የካምፓላ ከተማ አቀፍ ፖሊስ ቃል አቀባይ ኤሚሊያኖ ካይማ ለአሜሪካ ድምፅ በሰጡት አስተያየት በተባሉት የቦምብ ጥቃቶች ዙሪያ የተያዘው ምርመራ መቀጠሉን ነው ያስታወቁት። ነገር ግን የካግያኒን እስር አስመልክቶ የሰጡት አስተያየት የለም። በሌላ በኩል የመንግስቱ ቃል አቀባይ ኦፏኖ ኦፖንዶ በትላንትና ዕለት በትዊተር አማካኝነት ባስተላለፉት መልእክት መንግስትን ለመወንጀል በተቀነባበረ ማስፈራሪያ ባሉት ዘዴ የእጅ ቦምቦች ብልኢታ ለመለኮስ እየሰራ ያለው ተቃዋሚው ነው ሲል ወንጅለዋል። በአገሪቱ ፓርላማ የተቃዋሚው አባላት የሆኑ በርካቶች በቅርብ ሳምንታት ውስጥ ተይዘዋል። አንዳንዶቹም ብጥብጥ በመቀስቀስና ህዝባዊ አለመረጋጋትን አነሳስተዋል በሚል ለአጭር ጊዜ ታስረው ተለቀዋል። የፕሬዚዳንቱን እድሜ ጣሪያ ከሰባ አምስት ዓመት እንዳይበልጥ የሚጠይቀው ድንጋጌ እንዳይነሳ ሲሉ በመቃወም ሀሳባቸውን ያቀረቡት ሀያ አምስት የፓርላማ አባላት ናቸው። አዲሱ ለውጥ ለረዥም ዘመናት ያቺን ሀገር የመሩትን ፕሬዚዳንት ዮዌሪ ሙሴቬኒን እንደ አውሮፓውያን ዘመን አቆጣጠር በ2021 ለስድስተኛ ጊዜ እንዲወዳደሩ የሚያስችል ይሆናል። በግለሰብ በተከፈተ የተኩስ ሩምታ በተገደለ ሰው ቁጥር እጅግ የከፋው የሆነው በዩናይትድ ስቴትስ ታሪክ ውስጥ ማለት ነው። ጥቃት በደረሰባት በኔቫዳዋ ላስ ቬጋስ ከተማ ግለሰቡ አደጋውን እንዲጥል ያነሳሳው ምክንያት ምን እንደሆነ ፖሊስ ክትትል ይዟል። አጥቂው ሜስኬት የምትባል የኔቫዳ ከተማ ነዋሪ የ64 ዓመቱ ስቴፈን ፓደክ ከተከራየው የሆቴል ክፍል መስኮት ከመንገድ ባሻገር የአሜሪካ ሀገረሰብ ሙዚቃ ድግስ ለመመልከት በታደሙ 22,000 ተዝናኞች ላይ በከፈተው ተኩስ ቢያንስ 59 ሰው ገድሏል፣ 527 ሰው አቁስሏል። የራሱን ህይወት አጥፍቶ ስለተገኘው ስለ አጥቂው ግለሰብ ፕሬዝደንት ዶናልድ ትራምፕ ዛሬ ሲናገሩ የታመመ ሰው ነው፣ በጣም ከፍተኛ ትኩረት ሰጥተን እየተከታተልን ነው፣ ይህ እጅግ የታመመ ግለሰብ ጉዳይ ነው ብለዋል። ፖሊስ ሰውየው ከነበረበት ክፍል 23 ጠመንጃዎች ከቤቱ ደግሞ 19 ጠመንጃዎችን ማግኘቱን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከሰሜን ኮሪያ ጋር ዲፕሎማሲያዊ መፍትሄ ለመፈለግ የያዘውን ጥረት የመከላከያ ሚኒስቴር ሙሉ በሙሉ ይደግፈዋል ሲሉ ዛሬ የመከላከያ ሚኒስትሩ ጂም ማቲስ ተናገሩ ይሁን እንጂ የውጭ ጉዳይ ሚኒስቴር የያዘው ጥረት ፕሬዚደንት ዶናልድ ትራምፕ ከፒዮንግያንግ ጋር መደራደር ጊዜ ማባከን ነው ብለው ከተናገሩት ጋር የግድ ይጋጫል ማለት አይደለም ብለዋል ሚኒስትር ማቲስ። አስከትለው ለዩናይትድ ስቴትስ ኮንግረስ የወታደራዊ አገልግሎቶች ኮሚቴ በሰጡት ቃል የያዝነው ሁኔታዎችን መዳሰስ ነው፣ ፕሬዚደንቱ ጊዜው ሳይደርስ ማነጋገር አይገባም እያሉ እኛ እያነጋገርን አይደለንም እኮ ብለው ያስረዱት ጂማቲስ አንዳንዶች እንደሚሉት የተጋነነ ያካሄድ ልዩነት የለም ብለዋል። ዩናይትድ ስቴትስ ዋሽንግተን ዲሲ ከሚገኘው የኩባ ኤምባሲ 15 አባላት እንዲወጡ ማዘዟን ለሀገሪቱ መንግሥት አስታውቃለች። አንድ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከፍተኛ ባለስልጣን ዛሬ ለጋዜጠኞች እንደተናገሩት ኩባውያኑ ዲፕሎማቶች እንዲወጡ የሰባት ቀን ጊዜ ተሰጥቷቸዋል። ይህ የሆነው አባና የሚገኙ የኤምባሲዋ አባላት ምንነቱ ያልታወቀ ጥቃት ከደረሰባቸው እዚያ ያሉ ዲፕሎማቶቿን መቀነሷን ተከትሎ ነው። አባና ውስጥ በጤንነታቸው ላይ ጥቃት የደረሰባቸው አሜሪካውያን ዲፕሎማቶች ቁጥር ሀያ ሁለት መድረሱ በሐኪሞች መረጋገጡን የዩናይትድ ስቴትስ ከፍተኛው ባለሥልጣን አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ ባወጡት መግለጫ ኩባውያኑ ባለሥልጣናት እንዲወጡ ስለተደረገው ውሳኔ ሲያስረዱ ኩባ በቪየና ስምምነት ባለባት ግዴታ መሰረት ዲፕሎማቶቻችንን ለመጠበቅ ተገቢውን እርምጃ ባለመውሰዷ ነው ብለዋል። ዩናይትድ ስቴትስ ከኩባ ጋር ያላትን ዲፕሎማሲያዊ ግንኙነት እንደምትቀጥል እና ስለ ጥቃቶቹ በሚካሄዱ ምርመራዎችም እንደምትተባበር የውጭ ጉዳይ ሚኒስትሩ አክለው ገልጸዋል። የሰዓቱ ዜና አበቃ። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ2110 በ12 ቅርታ በ12110 በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የማክሰኞ ምሽት ፕሮግራማችን ነው። በፓርቲ ስም ምንም አይነት መግለጫ እንዳልሰጥ ከቤት እንዳልወጣና ሥራ እንዳልሥራ ከተደረጉ 21 ወራት ተቆጠሩ ሲሉ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ዋና ጸሐፊ አቶ በቀለ ነጋ ለአሜሪካ ድምፅ ተናገሩ። በአንተም ሆነ በቤተሰብህ ላይ ለሚደርሰው ማንኛውም ችግር ኃላፊነቱን አንወስድም ነው ያሉ የጸጥታ ኃይሎች። ኃላፊነቱን አንወስድም ካሁን በኋላ ከገለ ቆሻሻ ውስጥ ልትጣልሉ ትችላለህ። ህግቦቹ ምኖቹ አሁን ብደግማቸው ምንም አይጠቅሙም። ዘገባ ይዘናል። አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይሰማል። በጠቅላይ ሚኒስትር ጽህፈት ቤት የፕሮቶኮል ኃላፊ አቶ ባየታደሰ ታደሰ ተፈሪ የፖለቲካ ጥገኝነት ለመጠየቅ ወስነው አሜሪካ ቀሩ። በቤተ መንግስቱ ከ20 ዓመታት በላይ ማገልገላቸውን የተናገሩት አቶ ባየታደሰ ታደሰ ተፈሪ ለስራ ጉዳይ በተላኩባት ዩናይትድ ስቴትስ ለመቅረት የወሰኑበትን ምክንያት ለአሜሪካ ድምፅ አካፍለዋል። ሶሎሞን ክፍሌ ነው ያነጋገራቸው። አቶ ባየ ታደሰ ተፈሪ በቅርቡ ወዲህ ወደ ዩናይትድ ስቴትስ የመጡት በሰባ ሁለተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለመገኘት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከመሩት የኢትዮጵያ ልዑካን ቡድን ጋር ነው። በፓስፖርት ቁጥር ኢ50058252 የተሰጣቸው ለአንድ ዓመት የሚቆየው ቪዛም ይህንኑ ያረጋግጣል። ከዚሁ ጋር አባሪ አድርገው በምስል ጭምር የተደገፉ ሰነዶችንም ልከውልኛል። በኢህአዴግ ውስጥ የፖለቲካ አባል ያለመሆናቸውን የገለጹልኝ አቶ ባዬ ታደሰ ተፈሪ ከመንግሥቱ ከድተው በውጭ አገር ለመቅረት የወሰኑ ባለሥልጣን ናቸው። በመንግሥቱ ውስጥም ሆነ በጸጥታ ኃይሎቹ መካከል የተፈጠረው ከፍተኛ መከፋፈል እኔንም አስጊ ደረጃ ላይ ያደረሰኝ በመሆኑ ለመቅረት ወስኛለሁ ብለዋል። ከራሳቸው አንደበት እንስማ። ከዚህ ውሳኔ ለመድረስ ያበቃው ምክንያት ምንድን ነው? ስል ላቀረብኩት ጥያቄ በጠቅላይ ሚኒስትሩ በአቶ ኃይለማርያም ደሳለኝ ቢሮ የፕሮቶኮል ኃላፊው አቶ ባየ ታደሰ ተፈሪ ይመልሳሉ። ለዚህ ያበቃኝ ምክንያቱ በመንግስት በኩል የፈጠረው ችግር እና በራሴ ላይ የተደረገው ዛቻና ለህይወቴ አስጊ ሆኖ በማግኘቴ ላለመመለስ ወስኝ ያለሁኝ። ምንድን ነው በመንግስቱ ላይ የደረሰው ችግር? ለምሳሌ በአማራው ክልል በነበረው ችግርና አንዳንድ ሁኔታዎች በሴኩሪቲዎች በኩል በግል በራሴ እናንተ ዝህ እያላችሁ እኛ እዛ ጦርነት እናካሄዳለን የሚል ዛቻ ተሰንዝሮብኛል። ያያ አንድ ቀን በእኔ ላይ አደጋ ይፈጥራል ብዬ ፈራለሁ። የሀገሪቱ እንደሚታወቀው መንግስትም እንደሚያውቀው፣ ሌላውም ዓለም በአማራውም በኦሮሚያም ክልል አንዳንድ ችግሮች አሉ። በመንግስትም ሆነ በሴኩሪቲው መካከል የተፈጠረው ከፍተኛ የመከፋፈል ለሀገሪቱም ሆነ ለእኔ አስጊ ደረጃ ላይ እየደረሰ በመሆኑ ለመቅረት ወስኛለሁ። በምን ምክንያት ይሄን አይነት ዛቻ ሊደርስቦት የሚችል ይመስሎታል? የማይፈቀድበት አካባቢ ለመግባት የሚፈልጉ የሴኩሪቲ ክፍሎች አሉ። ወዴት ወዴት ነው የማይፈቀድበት? ወደ የማይፈለግበት እዛው ቢሮ ውስጥ ሆኖ ማለት ነው በጠቅላይ ሚኒስትሩ ያለሁበት ክፍል መግባት አይቻልም። እና እነሱ እንደፈቀዱ ይገባሉ፣ ይወጣሉ ነው የሚሉኝ ለመግባት በሚፈልጉበት ሰዓት እኔ አላስገባቸውም። ስለዚህ በዛን በመሰለው ነገር ያው ወደ ግል ጠላቻ፣ ወደ ግል ዛቻ፣ ወደ አንዳንድ ሁኔታዎች ይሄዳሉ። ወደ ጠቅላይ ሚኒስትሩ ቢሮ ለመግባት የሚመጡ ሰዎች አሉ ነው ያሉኝ እና ምንድን ነው የሚፈልጉት? እንግዲህ እዛ አካባቢ ላይ እነሱ መግባት የማይፈለግበት ለጠቅላይ ሚኒስቴሩ የሚያስፈልጋቸው አንዳንድ ነገሮችን የምናመቻችበት ክፍል ነው እና ማንም ሰው ወደዛ ክፍል መግባት አይችልም። እነሱ ደግሞ ወደዛ መግባት ይፈልጋሉ። አተቡ በምንልባቸው ሰዓት የራሳቸው የግል ጥላቻ ወይም ዛቻዎች ምናምኖች እንደዚህ አይነት ነገሮች ያደርጋሉ። ይዘውት የሚወጡት ሰነድ አለ። ሰነዱ እንኳ ይዘው አይወጡም። ያው ወደ ውስጥ የመግባት ነው፣ እንዳይገቡ ነው ሰላም የምፈለገው ይፈትሻሉ። እንደዚህ አይነት ነገሮች አሉ። ሹሞቹ ናቸው፣ ወታደሮች ናቸው፣ ያው ሹማምንቶች ናቸው እኮ እዚ ያሉት ብዙዎቹ። የተወሰነ እንጂ የጠቅላይ ሚኒስትሩ ረዳት እንደመሆኖ ኃላፊነት አለብዎትና ቢሮአቸው ሲበረበር ለምን አልነገሯቸውም ስል ላቀረብኩላቸው ጥያቄ እርሳቸውንም ከአደጋ ለመከላከል አስቤ ነው ለምን ቢሮዬን ፈተሻችሁ ብለው ስሞታ ቢያቀርቡ እርሳቸውንም እኔንም ነጋሪውን አይምሩንም ብለዋል። አንደኛው የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጽሕፈት ቤት ቁልፍ አሁንም በእጃቸው እንደሚገኝ የገለጹልኝ አቶ ባዬ በውጭ አገር ለመቅረት በግል በደረሱት ውሳኔ ምክንያት ስለ ጉዳዩ ምንም በማያውቁ ዘመዶቻቸው ላይ ችግር እንደማይፈጠር ተስፋቸውን ገልጸዋል በቅርቡ ሰፋ ያለ ውይይት ከቪኦኤ ጋር ለማድረግም ቃል የገቡልኝ መሆኑን በመግለጽ ለዛሬው በዚህ ላብቃ አቶ ባዬ ታደሰ ተፈሪ ቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የፕሮቶኮል ኃላፊ እግዜር ይስጥልኝ አድማጮች ይህን ዘገባ አስመልክቶ ከመንግሥት ምላሽ ለማግኘት ወደ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም እንዲሁም ወደ መንግሥት ጉዳዮች ጽፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ያደረኳቸው የስልክ ጥሪዎች አልተሳኩም። ጥረቴ ይቀጥላል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በባህር ዳር ዩኒቨርሲቲ የቴክኖሎጂ ተቋም የሶስተኛ ዓመት ተማሪዎችና በአስተዳደሩ መካከል በተፈጠረ አለመግባባት ምክንያት የመኝታና የምግብ አገልግሎት እንደተቋረጠ ታወቀ። ተማሪዎቹ በዚህ ደረጃ በሚሰጠው ፈተና ሁሉም ማለፍ አለበት ሲሉ፣ አስተዳደሩ ግን ይህንን እንደማይቀበል አስታውቋል። መለስካቸው መሀ ዝርዝሩን ይዟል። በባህር ዳር ዩኒቨርሲቲ ቴክኖሎጂ ተቋም ባለፈው ዓመት የሶስተኛ ዓመት ትምህርታቸውን ያጠናቀቁ ተማሪዎች የአራተኛ ዓመት ትምህርታቸውን ከመከታተላቸው በፊት ወደ ተለያዩ ኢንዱስትሪዎች ተሰማርተው የተግባር ትምህርት ይቀስማሉ። ከዚህ በፊት ግን መሠረታዊ የምህንድስና ሐሳቦችን መጨበጣቸውን ለማረጋገጥ ዩኒቨርሲቲው የሚሰጠው ፈተና እንዳለ የባህር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር ባይሌ ዳምጤ ዛሬ ምሽት ለቪኦኤ በስልክ አስረድተዋል። ዘንድሮ በእነዚህ ተማሪዎችና በአስተዳደሩ መካከል የተፈጠረው ልዩነትም ከዚህ ጀምራል። ተማሪዎቹ ፈተና አንወስድም ካሉ የዩኒቨርሲቲው አስተዳደር መውሰድ አለበት ያሉትን እርምጃም ዶክተር ባይሌ ዳምጤ አብራርተዋል። መጨረሻ ላይ ያደረግ ነው። እንደዚህ ከሆነ ያው እዚህ ዩኒቨርሲቲ ውስጥ ምግብም ማቅረብ የምንችለው ዶርምን መስጠት የምንችለው ተማሪ ለሆነና፣ ህጋዊ ተማሪ መስራት ያለበትን መስራት የሚችል ስለሆነ ለጊዜው ተቋሙም ዩኒቨርሲቲውም ይሄንን ችግር የሚሰታበትን አግባብ በተለይ ወላጆችን ጋር በመነጋገር እነሱ ጋር ምናልባት ጊዜ ሲሰጥ እነሱም የማሰብ እድል ያገኛሉ በሚል ለጊዜው ወደ ቤተሰቦቻቸው እንዲሄዱ አድርገናል ማለት ነው። ተማሪዎቹ ግን የምግብና የመኝታ አገልግሎት በመነፈጋቸው በእጅጉ እንደተቸገሩ ላለፉት ሶስት ቀናትም ምግብ እየለመኑ እንደሚመገቡ ስማቸው እንዳይገለጽ የጠየቁ ተማሪዎች ለቪኦኤ ተናግረዋል። በአሁኑ ወቅት ተማሪዎቹ በተለያዩ አድባራት እንደተጠለሉና ከዚህም በፖሊስ እየተባረሩ እንደሚገኙ በማማረር ይናገራሉ። ያለመግባባቱ መንስኤ ምንድን ነው ስል ዶክተር ባይሌን ጠይቄያቸዋለሁ። የመጀመሪያ ያነሱት የነበረው ፈተናው ከተፈተነ በኋላ የውጤት አሰጣት ስርዓቱ ማለፍ ወይም አለማለፍ መሆኑ ቀርቶ ፊደል በሚሰጠው የነጥብ አሰጣት መሰረት ሰጥ የሚል ነው። እዚህ ጋር ያው ሴኔቱ የወሰነው በማለፍና በማለማለፍ ወይም በሌላ አነጋገር መሰረታዊ የምህንድስና ጭብጥ በመያዝና ባለመያዝ መካከል መፍረዱ ጥሩ ቢሆንም ግን የለመድ ነው ይሄ ነው በሂደት የመጣንበት በሚል ጭብጥ ስላቀረቡ ሴኔቱ ይሄን ነገር የእነሱን ጥያቄ ተቀባይነት እንዳለው እንደገና ተከራክሮ ይሄን ወስዷል። ዶክተር ባይሌ እንደሚሉት በአስተዳደሩ ይህ የተማሪዎች ክርክር ተቀባይነት ቢያገኝም ሌላም የክርክር ጭብጥ ነበራቸው ሲሉ ያስረዳሉ። ከዛ ሌላ የሚቀጥለው ጥያቄያቸው የነበረው የማለፊያ ነጥቡ መነሻ ነጥቡ ምን ይሁን፣ ባህር ዳር ዩኒቨርሲቲ ከፍ አድርጎታል ነጥቡን እና ከሌሎች ዩኒቨርሲቲ ከሚመረቁ ተማሪዎች ጋር ስንወዳደር ለመወዳደር እኛ እንጎዳለን የሚል ጭብጥ ነው። በእርግጥ ከፍ አድርጋችኋል እናንተ። በእርግጥ የተቋሙ ሴኔት ይሄ ነጥብ ከፍ ቢል ተማሪዎች የበለጠ ይተጋሉ ይሰራሉ በሚል አድርጎ የነበረ ቢሆንም ከዩኒቨርሲቲው ጋር በመመካከር እና ሴኔቱንም እንደገና እንዲያዩ በማድረግ በትምህርት ሚኒስቴር በወጣው የነጥብ አሰጣት ስርዓት ከዚህ እስከዚህ ያገኘ ይሄን ፊደል ይሰጠዋል፣ ይህን ያገኘ ይሄን ፊደል ይሰጠዋል በሚለው አግባብ እንዲሰጣቸው ተማሪዎች በጠየቁት መሰረት መልሰናል። ይህ የተማሪዎች ጥያቄ ቢመለስም ይህንን ፈተና ባናልፍ ወይንም ከመቶ ሰላሳ በታች ውጤት ብናስመዘግብ እድላችን ምን ሊሆን ይችላል የሚል ጥያቄ አቅርበዋል ሲሉ የተማሪዎችንና የአስተዳደሩን ልዩነት ቋጠሮ ዶክተር ባይሌ ያሳያሉ። ወዲያውኑ እንደገና ለመፈተን ሌላ ፈተና ወዲያውኑ ብዙ ጊዜ ሳይፈጅ የሚሰጥበት አግባብ እና እንደገና ደግሞ በጣም ወደ ታች የወረደ ነጥብ ያላቸው በጣም ጥቂት ተማሪዎች ከተገኙ ካሉ እነዛ ግን መሰረታዊ የሆነ ድጋፍ ስለሚያስፈልጋቸው በአመቱ መጣው ይፈተናሉ የሚል ነው የእኛ ጭብ። እነሱ ግን ፈተና ከተፈተነ በኋላ አንድም ተማሪ ሳይቀር ወደ ኢንዱስትሪ ላኩን ነው። እንግዲህ እዚህ ላይ ነው ያልተግባባ ነው ማለት ነው። ስሙ እንዲጠቀስ የማይፈልግ አንድ የተቋሙ ተማሪ እንደሚያስረዳው ዩኒቨርሲቲው ይህን የተለወጠ አሰራር አስቀድሞ ሊነግረን ይገባ ነበር ሲል ይከራከራል። አንድም መረጃ እንዳልነበራቸውም ያስረዳል። በዚህም ምክንያት ተማሪዎቹ ለፈተና አልተዘጋጁም በዩኒቨርሲቲው አስተዳደር ተቀባይነት አግኝቷል የተባሉት ጥያቄዎችንም ዩኒቨርሲቲው ያደረገውን መሰረታዊ ለውጥ አልቀየረውም ባይ ነው። አሁን እኮ የቀነሱ ፓሴንት የሚለው አልተቀነሰም። አሁን እስካሁን ፓሴንት የሚባል ነገር የለም። ኤፍ እምብታመጣ ወደ ኢንዱስትሪዎች ውስጥ ትሄዳለህ፣ ድጋሚ መጠት ይፈተናለ። አሁን ግን ለምሳሌ አንድ ተማሪ ኤፍ አመጣ ማለት አንድ አመት ነው የሚደግም። ወደ ኢንዱስትሪዎችም አይላክም። ምንም ነገር የሚያደርገው ነገር የለም። አሁን እኛ ይቅር ነው እያልነው ያለ፣ በነበረው እንቀጥል ነው እያለ አንዳንድ ተማሪዎች በፖሊስ ቁጥጥር ስር ውለዋል ቢባልም ነፃ ከሆነ ምንጭ ለማረጋገጥ አልቻልም። የዩኒቨርሲቲው ፕሬዚዳንት በአስተዳደሩና በተማሪዎች መካከል ውይይትና ክርክር እንደነበረ ከመጠቆም ያለፈ ምንም አይነት የኃይል እርምጃ እንደተወሰደ ፍንጭ አልሰጡም። ከተማሪዎቹም ወገን ጥያቄ ከማቅረብ ውጪ አንድም ቅጠል አልተበጠሰም ሲሉ የሂደቱን ሰላማዊነት ገልጸውታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ የመጽሔት ዘገባ እናልፋለን። ፖሊስ ይፈጽማል ሲሉ ተማሪዎች ያቀረቡትን የበደል ክስ ተከትሎ በኬንያ ትልቁና ዋናው ዩኒቨርሲቲ ተዘግቷል። ይህም በቅርቡ እንደገና ይካሄዳል ተብሎ የሚጠበቀው ፕሬዚደንታዊ ምርጫ የፈጠረው ውጥረት ምን ያህል ጥልቀት እንዳለው አመላካች ነው ተብሏል። የናይሮቢ ሪፖርተራችን መሐመድ ዩሱፍ ያጠናቀረውን ዘገባ ሰሎሞን ክፍሌ ያቀርበዋል። የናይሮቢ ዩኒቨርሲቲ የተዘጋው አንድ የተማሪዎቹ መሪና የምክር ቤት አባል መታሰሩን በመቃወም በካምፐስ ውስጥ ለቀናት የዘለቀ ሁከት መፈጠሩን ተከትሎ ነው። ይህ የምክር ቤት አባልና የተማሪዎቹ መሪ ተይዞ በቁጥጥር ስር የዋለውም ፕሬዚደንቱን በመሳደቡና አንድ መራጭ ግለሰብ በመደብደቡ ነው ተብሏል። እናም ባለፈው ሳምንት በተካሄደው የተቃውሞ ሰልፍ ወቅት አንዳንድ የፖሊስ መኮንኖች ወደ ዩኒቨርስቲው ቅጽር ግቢ ገብተው ተማሪዎችን ደብድበዋል ሌሎችን በንብርክክ እንዲሄዱ በማድረግ ቀጥተዋል። የፖሊስ ኮሚሽነሩ ከሀገሪቱ ብሔራዊ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ፖሊስ ወደ ካምፓሱ ገብቶ ሁኔታውን እንዲያረጋጋ የተጋበዘው በዩኒቨርስቲው አስተዳደር ነው ብለዋል። ተማሪዎች በፖሊሶች ይፈጸማል ያሉትን የጭካኔ ተግባርና የዩኒቨርስቲውን ብልሹ አስተዳደር በመቃወም ዛሬ የተቃውሞ ሰልፍ ለማድረግ አቅደው ነበር። ሆኖም ዩኒቨርሲቲው ወደፊት እስክናሳውቅ ድረስ የትምህርት ተቋሙ ተዘግቷል ሲል አስታወቀ። የሰጠው ምክንያትም የጸጥታ ሁኔታ እየተበላሸ መጥቷል የሚል ነው። የተማሪዎቹ መሪ ሮኒ ማምባ ለዩኒቨርስቲው መዘጋት በተሰጠው ምክንያት አይስማማም። አዚሁ ካንሲ ሂያ ኖ ስቱደንት ይስ አርምድ። እንደምታዩት አንድም የታጠቀ ተማሪ የለም። የታጠቀው አእምሯችን ነው። አንድም ተማሪ መሳሪያ የያዘ የለም። አንድም ተማሪ ሌላውን ተማሪ አልደበደበም፣ ሲደበደብም አልታየም። ስለዚህ የጸጥታ አለመረጋጋት የለም የሚባለው ውሸት ነው። ኤንጅል እምቡትያ የተማሪዎቹ ማኅበር ምክትል ሊቀመንበር በበኩሏ ስትናገር፣ በአሁኑ ወቅት ተማሪዎች በሁኔታው ደስተኞች አይደሉም። አቅደን የነበረው ሰልፍ ወጥተን ለምን ምክትል የዩኒቨርሲቲው ቻንስለር የጸጥታ ኃይሎች ወደ ካምፓሱ ገብተው በተማሪዎች ላይ ከመጠን ያለፈ ኃይል እንዲጠቀሙ እንዳዘዘ ለመጠየቅ ነበር። በፕሬዝደንት ኡሁሩ ኬንያታና በተቀናቃኛቸው ራይላ ኦዲንጋ መካከል የተደረገው የመጀመሪያው ምርጫ ውጤት ተሰርዞ እንደ ገና እንዲካሄድ ፍርድ ቤት የደረሰበት ውሳኔ ሀገሪቱ ውስጥ የፈጠረው ውጥረት ሞልቶ ወደ ዩኒቨርስቲውም ፈሷል ስትል ኤንጅል ምቡቲያ አክላ ተናግራለች። በሀገሪቱ በአሁኑ ወቅት ጥቂት አለመረጋጋት አለ። ይህም በየዩኒቨርስቲያችን ውስጥ ይንጸባረቃል። ምክንያቱ ደግሞ ፖለቲከኞች የዩኒቨርስቲውን ድምፅ ለማግኘት እየተሯሯጡ በመሆናቸው ነው። ይሄ ነው በተማሪዎች መካከል መከፋፈል የፈጠረው። ክፍፍሉ ደግሞ በጣም በጣም በሰፋ መልኩ ነው የሚታየው። የኬንያ ምርጫ ኮሚሽን በዛሬ ዕለት ከገዢው ጁቢሊ ፓርቲና ከተቃዋሚዎቹ መሪዎች ጋር ተገናኝቶ ለመጪው እንደገና ምርጫ ስለሚደረገው ዝግጅት ተነጋግሯል። ዩናይትድ ስቴትስ ብሪታንያና የአውሮፓ ሕብረት ልዑካንም ሁለቱም ወገኖች ለቀጣዩ ምርጫ ዝግጅት የምርጫ ኮሚሽኑን እንዲረዱ ጥሪ አስተላልፈዋል። የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። ከትናንት በስቲያ ከላስ ቬጋሱ ማንደለ ቤይ ካዚኖ ሆቴል 32ኛ ፎቅ ላይ ተኩሶ 59 ሰው የገደለውና ወደ 600 ያቆሰለው ተጠርጣሪ ድርጊቱን ለመፈጸም ምን እንዳነሳሳውና ምንስ ዓላማ እንደነበረው ፖሊስ እስካሁን ያገኘው ፍንጭ እንደሌለ ተገልጿል። የነፍሰ ገዳዩ የስቴፈን ፓደክ ቤተሰብ እንደ ማንኛውም ሰው ሁሉ በሁኔታው እጅግ እንደተደናገጡ ወንድምየው ተናግሯል። ነገረቡ ወደ ላስ ቬጋስ እንደሚሄዱ የተገለጸው ፕሬዝዳንት ዶናልድ ትራምፕ ግድያውን ጥቅስ የለየለት ሰይጣናዊ አድራጎት ማለታቸው ይታወሳል። የቪኦኤ ዋ ዘጋቢ ዝላቲሳሆክ ዝርዝሩን ልካለች። አዲሱ አበባ ያቀርባል። ስቴፈን ፓዶክ 32ተኛው ፎቅ ላይ ከተከራየው የሆቴል ክፍሉ በመስኮት በኩል ቀዳዳ በማዘጋጀት ነበር ለአሜሪካዊ የአገረሰብ ሙዚቃ ትርኢት ወደ ተሰበሰቡት 22,000 ታዳሚዎች የተኩስ እሩምታ የከፈተው። ምስክሮች ሲናገሩ ሕዝቡ መጀመሪያ ላይ ተኩሱን ሲሰማ የሆነ ፋየርወርክ ማለት ርችት ነበር የመሰለው። ሆን ተብሎ የሚተኮስ ጠመንጃ እንደሆነ ሲያውቁ ግን ሁሉም መብረክረክና መጫጫህ ጀመሩ። አንዳንዶቹ ይወድቁ፣ አንዳንዶቹ ደግሞ ያለቅሱ፣ ይጮሁና ይሮጡ ነበር። ሮጥን፣ በጣም ሮጥን። እኔ እንደውም መጀመሪያ ላይ ጥይት የተተኮሰም አልመሰለኝም ነበር። በዙሪያችን የነበረው ሕዝብ እያየ ነው መውደቅ ጀመረ። ዩናይትድ ስቴትስ ውስጥ እንዲህ በአንድ ግለሰብ ሕዝብ ላይ ከተፈጸሙ የጅምላ ግድያ ታሪኮች ይሄ የላስ ቬጋሱ ተኩስ አስከፊው ነው። ፕሬዚዳንት ዶናልድ ትራምፕ እና ምክትላቸው ማይክ ፔንስ ከባለቤቶቻቸው ጋር በመሆን ዋይት ሀውስ ውስጥ የጽሞና ጊዜ እንደነበራቸው ታውቋል። ከሟቾች መካከል አንዱ ለጊዜው ስራ ላይ ያልነበረ ነገር ግን ሰዎችን ከሞት ለማዳንና ማምለጫቸውንም በማሳየት ይረዳ የነበረ አንድ የፖሊስ መኮንን ይገኝበታል። ከአደጋው በኋላ ሁኔታዎችም እንደተረጋጉ ሰዎች ደም መለገስ ጀመሩ። ዋይት ሀውስ አሜሪካውያን ይህን መሰሉን ሰብአዊነት በማድረጋቸው አመስግኗል። በዚህ ባልተጠበቀና ባልታሰበ አስደንጋጭ እንደዚሁም አሳዛኝ ወቅት ይህን የመሰለ ያልተቆጠበ ፍቅር የሚያሳዩ አሜሪካውያን ፍጹም ሊዘነጉ ወይም ሊረሱ አይችሉም። ይህ ደግሞ የአሜሪካውያንን መንፈሰ ጠንካራና የማይበገር ለመሆኑ ጉልህ ማሳያ ነው። የዋይት ሃውስ ቃል አቀባይ ሳራ ሃካቢ ሳንደርስ ናቸው። ራሱን እስላማዊ መንግሥት አድርጎ የሚቆጥረው ነውጠኛ ቡድን ግለሰቡ በቅርቡ እስልምናን ተቀብለዋል በማለት ለጥቃቱ ኃላፊነት መውሰዱን በዜና ምንጩ በኩል አስታውቋል። መርማሪዎች ግን ነብሰ ገዳዩና ከማንም ወይም ከምንም አይነት ቡድን ጋር ንክኪ ሆነ አባልነት ስለመኖሩ ያገኙት ፍንጭ የለም። የፖሊስ ክፍሉ ሹም ጆሴፍ ሎምባርዶ ይህ ግለሰብ ለዚህ የክፋት ስራው ለብቻው ነው የተንቀሳቀሰው። እኔ እንጃ፣ ይህ አይነቱን አጋጣሚ እንደምን ማስቀረት ይቻል እንደነበር አላውቅም። ከዓለም አቀፍ ሽብርተኝነት ጋር ምንም አይነት ግንኙነት የለውም። ስቴፈን ፓዶክ ሀብታም እንደነበር መቆመር እንደሚያዘወትርና ለፍሎሪዳ ነዋሪ ወላጅ እናቱም በአማረና ውድ በሆነ ፓኮ ብስኩትና ቸኮላት ይልክላቸው እንደነበር ቤተሰቡ ይናገራል። እኔ እንጃ ወንድሜ ይህን አደረገ። ይህ እኮ በቃ ሁላችንም ገደለ ማለት ነው። ለምሳሌ ልጄን የገደለ ቢሆን ከዚህ ይበልጥ በድን ድንጋይ ሆኜ አልደነግጥም። ዩናይትድ ስቴትስ ውስጥ በቅርቡ የተፈጸሙ ግድያዎች አዳዲስ ውይይቶችን ቀስቅሰዋል። ይህም ለግድያዎቹ ፖለቲካዊ ይዘት ባለመስጠት ነገር ግን በመፍትሄነት ምን ማድረግ እንደሚቻል ማለት ነው። ወደ ሙዚቃ ትርኢቱ የገቡ ሰዎች ቦርሳ በሙሉ ተፈትሾ እንደተረጋገጠው ማንም ሰው ጦር መሳሪያ ወይም ሽጉጥ ወይም ጠመንጃ የያዘ አልነበረም። ለየት ያለ ክስተት ነው። አንድን ሰው እንደዚሁ በማየት ብቻ ወደ ሆቴል እንዳይገባ ወይም ክፍል እንዳይዝ ለመከልከል የሚችል አይኖርም። ቴክሳስ ውስጥ መስኪት ኔቫዳ ነዋሪ የነበረው የ64 ዓመቱ ታጣቂ ነፍሰ ገዳይ ስቴፈን ክሬግ ፓዶክ ሽጉጡን ጨምሮ ወደ ሃያ የሚጠጉ ጦር መሣሪያዎች ነበሩት። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከምሽቱ ሶስት ሰዓት ተኩል ነው። አዲስ አበባ ላይ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ለማግኘት ትችላላችሁ። ክቡራትና ክቡራን አድማጮች ስናስተናግዳችሁ አብረናችሁ ያለ ነው ቆንጅታዬና እኔም ሰሎሞን አባተነን። ኦድሪስ ሬጅስ ቴክኒሽያኑ ነው። ብርሃን ኃይሉ ፕሮዲውሰር ሆነች። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያ ነች። አሁን ሙዚቃን ጋብዛችሁ बलाय श्यामर चौधी माधो सहु कने माधो सो आज ये भाई श्यामर Siamo il giovane, siamo il giovane, siamo il giovane, siamo

ሲያምር ጨዋታው። በይሁኔ በላይ የአበባየው ግብዣ ነበር። እናመሰግናለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። በቀለ ነጋ ተናገሩ በፓርቲ ስም ምንም አይነት መግለጫ እንዳልሰጥ ከቤት እንዳልወጣና ስራ እንዳልሰራ ከተደረግኩ ሀያ አንድ ወራት ተቆጠሩ ሲሉ የኦሮሞ ፌዴራላዊ ኮንግረስ ዋና ጸሐፊ አቶ በቀለ ነጋ ለአሜሪካ ድምፅ ተናገሩ። ከዚህ በላይ መብቴ ሊነካ አይገባም። ታፍኜ ቤት ውስጥ እንድቀመጥ ከተደረግኩ በኋላ ተረስቻለሁ ብለዋል አቶ በቀለ ፓርቲያቸው አባል የሆነበት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የሚገኙበትን ሁኔታ ጠቅሶ በደብዳቤ ቢጠይቅም አጥጋቢ ምላሽ የሚሰጥ አካል መታጣቱን ጨምረው ገልጸዋል። የፓርቲው ጠበቃ አቶ ወንድሙ ኢብሳ በበኩላቸው ይህን ትዕዛዝ ሰጥቻለሁ የሚል አካል መታጣቱን ተናግረዋል። ሁኔታውን ከፖሊስ ለማግኘት ያደረግነው ሙከራ ግን አልተሳካም። ጽዮን ግርማ ሙሉ ዘገባውን ይዛለች። ከአንድ ዓመት ከዘጠኝ ወር በፊት በኦሮሚያ ክልል የተቀሰቀሰው ተቃውሞ ገና በመጀመሪያ አካባቢ ነበር። ያኔ በፓርቲያቸው ዋና ፀሐፊነት የኦሮሞ ፌዴራላዊ ኮንግረስ ማለት ነው፣ ወክለው ስለ ዕለት ሁኔታዎች፣ ስለ ሀገሪቷ ሁኔታና እንቅስቃሴዎች መግለጫዎችን ይሰጡ ነበር። አቶ በቀለ ነጋ ታህሳስ 22 2008 ዓ ም ግን አንድ ጉዳይ ከፓርቲያቸው ወጣ አቶ በቀለ ነጋ ሲቪል በለበሱ የደህንነት አካላት ተይዘው ስልካቸው ተቀምቶና ድብደባ ደርሶባቸው ከቤታቸው እንዳይወጡ ተከልክለዋል የሚል አቶ በቀለ ከዚህን ያህል ጊዜ በኋላ ስለ ሁኔታውም ለመናገር ፈቃደኛ ሆነው አነጋግሬያቸዋለሁ። አንድ ቀን ጠዋት ወደ ቢሮ እየሄድኩ እያለው የጸጥታ ኃይሎችን ፖሊሶችን የሚሉ ሰዎች አስገብተው ወደ መኪናቸው አስገቡኝ። ከዚህም ቀደም እንደዚህ አይነት ነገሮች ደርሰውብኛል። ያንን ቀን ግን ትንሽ ከፋ ያለ ነው። ትንሽ ጉሸማዎችም ድብደባዎችም መኪና ውስጥ ተፈጽመውብኛል። ያኔ እንግዲህ ገና ግንጪ ላይ ወጣት ተማሪዎች መሬታችን ተወሰደ፣ የትምህርት ቤት ቦታችን ከፊት ለፊታችን የጭልሞ ደን ያለ አግባብ ተቆርጦ ተሸጠ፣ ይሄ መሆን የለበትም ብለው ያነሱትን እንቅስቃሴ በቀጥታ ከኛ ጋር ነው ያያያዙት ሰዎቹ እና አያይዘውም፣ እናንተ ናቸው እንደዚህ የምታደርጉት በአቋራጭ ስልጣን ለመያዝ እንዲህ ነው እንዲህ ነው ብዙ ማይገቡ ንግግሮችም ስድቦችም ነበሩ። ግን ዋናው ማጠንጠኛው ምንድን ነው? ከቤት እንዳትወጣ የሚል ትዕዛዝ ነው የተሰጠኝ። ይሄ ደግሞ በህገ መንግስቱ አንቀጽ አስራ ሰባት አንድ ላይ በህግ ከተዘነገገ ውጪ ነው ነጻነቱ የተገደበው። ስለዚህ ለሁለት አመት ወደሚደርስ ጊዜ በቁም እስር ላይ ነበሩ ማለት ነው? አዎ ከቤት ወጥ አይወጡም ነበር ማለት ነው። ለዚህ ያህል ጊዜ እንግዲህ ከቤት የምወጣው አንዳንድ ቀብር ሲሆን፣ የዘመድ ሞት እንደዚህ ሲሆን እወጣለሁ ወጥቼ ቀብሬ እመለሳለሁ። ግን ዋናው ማለት ነጻነት ማለት እንግዲህ ሄዶ ሰርቶ ሰው በሚያምንበት ተደራጅቶ ሰርቶ የመግባትና ሀሳቡን በነጻነት የመግለጽ ህገ መንግስታዊ መብቴ ነው የተገፈፈው። ቢወጡ ምን ይደረጋሉ ብለው ነበር ያስጠነቀቁት እነዛ ሰዎች? በአንተም ሆነ በቤተሰብ ላይ ለሚደርሰው ማንኛውም ችግር ኃላፊነቱን አንወስድም ነው ያሉ የጸጥታ ኃይሎች። ኃላፊነቱን አንወስድም ከአሁን በኋላ ከገለ ቆሻሻ ውስጥ ልትጣሉ ሉ ትችላለህ እና በቃ ብዙ ነገሮች ናቸው ምንሽ በሚዲያም መነገር የማይገባቸው ነገሮች ናቸው ያሉን ህግቦቹ ምኖቹ አሁን ብደግማቸው ምንም አይጠቅሙም? የሚጠበቁም አይደሉም የተነገሩኝ ለማንኛውም ዋናው ነጥብ የተፈለገው ምንድን ነው ወደ ቢሮ ሂጅ ይህንን የፖለቲካ ስራ እንዳልሰራ ነው ምን ያህል ሆኑ ነበር ምን ያህል የሆኑ ነበር እነዛ ሰዎች አራት ሰዎች ናቸው አንድ ሾፌር ከፊት አለ አጠገቡ ላይ ኃላፊያቸው አለ ሁለት ደግሞ ግራና ቀኝ ነው የተቀመጡት። ከኔ እኔ መሀል አድርገው የሚደበድቡኝ፣ የሚመቱኝ፣ የሚያፈራሩ የሚይዘቱ ነበሩ ከተማ ውስጥ በቃ እያዞሩ፣ ሌሎችም ከውጭ የሚከታተሉ ነበሩ። አክቹዋሊ ከእነሱ ጋር ሲነጋገሩ አያቸዋለሁ። እድሜያቸው ምን ያህል ይሆናል? በተደራጀ ሁኔታ ነው ነገሩ የተከናወነው። እድሜያቸው ምን ያህል ይሆናል? ወጣቶች ናቸው፣ በብዛት ሰላሳ ውስጥ ያሉ ናቸው። ከዛ አልፉ ሰላሳ አምስት የሚያልፍ የለም በሙሉ ልጆች የሚሆኑ ናቸው በብዛት። እርስዎ ስንት አመቶት ነው? አሁን እኔ ስልሳ ስምንት አመቴ ነው። አሁን ከዛን ቀን በኋላ ምን ገጠሙት? ከዛን ቀን በኋላ እኔም ብዙ ጊዜ ከቤት ስለማልወጣ የደረሰብኝ ነገርም ምንም የለም ነው በእኔም በቤተሰብም ላይ ያው ተጠንቅቀን ስለምንኖር እዛም ቦታ አዘውትሬ ያው ዘውትር ስራዬን የምሰራበት ቦታ መሄድ ስላቋረጥኩኝ የደረሰ ነገር የለም። ቤተሰቦት መግባት መውጣት ይችሉ ነበር? ምን ያህል ቤተሰብ ነው ያሉት? እንደ ልባቸው መንቀሳቀስ መግባትና ቤተሰቦች ይገባሉ፣ ይወጣሉ። ስራ ሰርተው ብለው ነው የሚገቡት። ሌላ ሰው እንግዳ መጥቶ መጠየቅ ይችላል። ዝም ብሎ ገብቶ ጠይቁኝ የመጡ ሰዎች ማስፈራራት ደርሶባቸዋል። ቤተሰቦች አካባቢ ያው እርዳታ ምንም ድጋፍም ሊያደርጉ የሚመጡ ሰዎች ላይ ማስፈራሪያ ደርሶባቸዋል። አንዳንድ ሰዎች እንግዲህ ካልፈሩ አልፎ አልፎ የቆረጡ ሰዎች ይመጣሉ፣ ይጠይቁኛል። ለምሳሌ ድርጅት አብረን የምንሰራቸው ሰዎች አንዱ ለሶስት የሚሆኑ ከውጭም ደግሞ እንዲሁ የቆረጠ ዘመድና ጓደኛ አንዱ ለሶስት የሚሆኑ ይመጣሉ። ከዛ በመለስ ግን የሚያውፍራቸው አለ፣ ስጋቱ አለ። በሀገራችን ሁኔታ ላይ በአብዛኛው ሰው ለራሱም ስለሚፈራ እኔም መጥቶ የሚጠይቀኝ በብዛት እንደ ድሮው የለም። እንደው በምን ይተዳደራሉ ግን ካልወጡ ካልሰሩ በምን ሲተዳደሩ ቆዩ? ባለቤትም የተወሰነች ገቢ ታገኛለች፣ ከቤት ኪራይም፣ ከአንዳንድ ስራዎችም። እንግዲህ ያች ነች መተዳደሪያችን እንጂ ሌላ ወጥቼ ድሮ ሰርቼ እንደምገባው አይነት ስራ እየሰራው አይደለውም። አሁን እንደ ልብ ተንቀሳቅሼ ከሰው ጋር መገናኘት ስለማልችል በዚህ ምክንያት የገቢው ሁኔታ የሚያስተማምን አይደለም። እንደ እንግዲህ አሁን እዚህ የመስሪያ ቤት ሰዎች አካባቢ ሊጠይቁት ሲመጣ የተወሰነ ችግር ይደርስባቸዋል ብለዋል። ክትትል ይደረጉ ቦታል ማለት ነው። ቤትወት አካባቢ ላይ ጠባቂዎች አሉ? አዎ። እዚህ እኮ መጥቶ ነው ምን ሰርታ ወጣ ነው የተባለው። ምን አድርጋ ወጣ? ምን ይሰራል ቤት ውስጥ አሉኝ አለኝ ደውሎ። ያው ቤት ተቀመጥ ስለተባለ ቤቱ ተቀምጧል። ሌላ ምን ይሰራል አልኳቸው አለ። እኔንም አስፈራሩኝ። ብታርስ ይሻልሃል ሲሉኝ በቃ በዛው ቀረሱ። እነዚህ ሰዎች ምን አይነት ሰዎች ናቸው? አለባበሳቸው ሲቪል ነው የሚለብሱት ወጣቶች ናቸው። ሲቪል ነው የሚለብሱ ወጣቶች ናቸው በብዛት። አሁን ታዲያ እንግዲህ አንደኛው እንዲህ ያለ ቃለ ምልልስ እንዳይሰጡ መከልከል እንደሆነ ጠቅሰውልናልና። አሁን ታዲያ እንዴት ቃለ ምልስ ለመስጠት ፈቃደኛ ሆኑ? ለሁለት ምክንያት ነው። አንደኛ መንግስትም ይህን ነገር እንዲያስታውሰው እፈልጋለሁ ያንን ጊዜ ያሉን ስልኬን ሁሉ ሲወስዱ መልሰን እንደውልልሃለን ነው ያሉኝ። መልሰው አልደወሉም። መድረክም ደብዳቤ ጽፎ ለመድረክ ደብዳቤ መልስ አልተሰጠም። የእኔ መጨረሻ ምንድን ነው የሚሆነው? በዚህ አይነት ሁኔታ እስከ መቼ ነው የምቀጥለው? ይሄንን እንዲሰሙልኝም እፈልጋለሁ። በአንድ በኩል ህገ መንግስታዊ መብቴ ነው በነጻነት የመናገር፣ የመደራጀት፣ የመስራት፣ በሰላም የመታገል ህገ መንግስታዊ መብቴ ነው ይሄ እና ተገፏ አለያ መብቴ አንቀጽ አስራ ሰባት ላይ ንስ ቁጥር አንድ ላይ በህግ ሳይሆን በህገወጥ መንገድ ነው እንደዚህ የተደረግኩት። ይሄ ደግሞ ብዙ ቦታዎች ላይ ይደረጋል እየተረሳ ነው የሚኬደው። ስለዚህ ሊረሳ አይገባም፣ የአንድ ግለሰብ መብት ሊጣስ አይገባም እና መንግስት መልስ እንዲሰጠኝ እፈልጋለሁ። ያኔ አቶ በቀለ ነጋ ላይ ደረሰ የተባለውን ነገር በአሁኑ ሰዓት በእስር ላይ የሚገኙት የፓርቲው ሊቀመንበር ዶክተር መረራ ጉዲና ነበሩ ይፋ ያደረጉት ተከታትሎት በመኪና ጠልፎ ከወሰዱ በኋላ የመጨረሻ ማስጠንቀቂያ ሰጥቶት፣ አንድ ለየትኛው ሚዲያ ሁለተኛ እንዳይናገር፣ ሁለት ከቤቱ እንዳይወጣ፣ ከዚህ በኋላ በህይወቱ ፈርቶ መውጣት እንዳለበት ይህን ማስጠንቀቂያ ሰጥቶ እንደተለዩት ነው። ትንሽ አዙሮት መልሶ እዛው ቤቱ በራፍ ላይ ጸሎት እና ድርጅታቸው ነው ይህንን የሚያደርጉ የሚል አይነት ማስጠንቀቂያ ሰጥቶት እንደተለዩት ሪፖርት ደርሶኛል። የኦፌኮና የመድረክ ምክትል ሊቀመንበርና ህዝብ ግንኙነት ኃላፊ አቶ ሙላቱ ገመቹ አቶ በቀለ ነጋን በተመለከተ ፓርቲያቸውም መድረክም ለፌዴራል ፖሊስ አቤቱታ አቅርቦ እንደነበር ይናገራሉ። በመድረክ ደረጃ ደብዳቤ ጽፈን አባላት ቤት ውስጥ ታግቷል ያልታወቁ ሰዎች ናቸው እና ታጣቂዎች ናቸው። በቤት አገቱት። አሁን ከቤት እንዳትወጣ ከቤት የወጣ እንደሆነ ቤተሰብ እና በአንተ ላይ እርምጃ እንወስዳለን፣ ማዳግም እርምጃ ነው የምንወስደው አሉ። አስፈራሩት። ከዛ በኋላ እኛ ይሄ ነገር መንግሥት ባለበት ሀገር እንዴት እንዲሆናል ብለን አቤቱታ አቀረብን። ያቀረብነውን አቤቱታ እንግዲህ መንግሥት አቤቱታውን ተቀብሎ ግለሰቡንም ጠይቆ እነዚህ ይህን ያደረጉ ሰዎች ማን ናቸው ብሎ መጠየቅ የግዴታ ይገባ ነበር። መንግስታዊ አካል ካልሆነ በስተቀር እንደዚህ አይነት ጥያቄ አቤቱ ተቀርቦ መንግስታዊ አካል ወደ አሁኑ ክትትል የማደርግ ከሆነ ወዴት ነው አቤት የምትዩ? የፓርቲው የህግ ጠበቃ አቶ ወንድሙ ኢብሳ በበኩላቸው አቶ በቀለ ነጋ አካልን ነጻ የማውጣት ክስ እንዲመሰርቱ ህግ ይፈቅድላቸዋል ይላሉ። ህገ ሲላብስና የወንጀል ስነ ስርዓት እጃችንን ይዘግፋል። ማንም ሰው ዛሬ ማንንም አግቶ ማቆየት አይችልም። በዓለም አቀፍ ህግም የአፍሪካ ቻርተር የአጥር ኃይለ ስላሴ የወንጀል ህግ የትግሪ ህገ መንግስት በፍጹም ይህን ስሉ አሁን ኢትዮጵያ የምትተዳደርበት ወንጀል ህግ አምስት መቶ ሀምሳ አምስት አራት መቶ ሀያ ሶስት አካባቢ እሱም እንደዚህ ሰውን አገት ወንጀል እንደሆነ ይጠቅሳል። ስለዚህም ራሳቸውን መከላከል አለባቸው። አሁን ያሉበት ሁኔታ እጅግ ያሳዛይ ነው። አቶ በቀለ ነጋን በተመለከተ ምላሽ ለማግኘት ወደ ተለያዩ የፖሊስ አካላት ያደረግነው የስልክ ሙከራ ምላሽ ባለማግኘቱ አልተሳካልንም። የአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ አመሰግናለሁ ጽዮን ለዘገባው ተከታዩ ዝግጅት ሐኪሙን ይጠይቁ ነው ሐኪሞን ይጠይቁ ለምሽቱ የኩላሊት ጠጠር በመባል በሚታወቀው የህመም ሁኔታ ዙሪያ ከአድማጮች በደረሱ ጥያቄዎች መነሻነት በህመሙ ምንነትና ሕክምና እንዲሁም ሌሎች ተያያዥ ርዕሶች ዙሪያ ትኩረት የሚያደርግ ተከታታይ ቅንብር ሁለተኛና የመጨረሻ ክፍል ይዞ ቀርቧል። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። በዩናይትድ ስቴትስ ጆርጂያ ክፍለ ግዛት አትላንታ ከተማ በሚገኘው የፒድሞንት ሆስፒታል የኩላሊት ልዩ ህክምና ባለሙያውን ዶክተር ተዋበ ግርማ ነው ያወያያቸው። ወደ ዝግጅቱ የመጀመሪያው ክፍል ዝግጅታችንን ልባት ካደረግንበት የመጨረሻ ጥያቄ ነው የምንጀምረው። በተለይ ከዚህ በኩላሊትና ና በሽንት ቧንቧ ውስጥ ከሚፈጠር በልማድ ጠጠር ብለን ከምንጠራው ከዚህ ሁኔታ ጋር በተዛመደ ውሃ በደንብ የመጠጣትን አስፈላጊነት አስረድተውናል። ለመሆኑ መቼ ነው ይሄ የኩላሊት ጠጠር ለጤና አሳሳቢ ከሆነ ደረጃ ደረሰ የሚባለው? በኩላሊት ውስጥ ሲሆን ነው? በሽንት ቧንቧ ውስጥ ሲፈጠር ነው? የጠጠሩስ መጠን ተለክቶ በዚህ ደረጃ ደረሰ ሲባል ነው? የዛሬውን ከዚህ ብን እንደረደር። ይሄ በጣም ጥሩ ጥያቄ ነው። መጠኑ ከአምስት ሚሊሜትር በላይ ሲሆን ጠጠር ሳይሰብር ለመውጣት በጣም አስቸጋሪ ነው። የሽንት ቧንቧ ከኩላሊት ወደ ሽንት ፊኛ የሚወስደው ቧንቧ ከዛ በላይ ማሳለፍ አይችልም። ትልቅ ጠጠር ከሆነ አምስት ሚሊሜትር ነው። ግና ከዛ በላይ ከሆነ እነኝ ጠጠሮቹ መሰበር ያስፈልጋቸዋል በተለይ ደግሞ በጣም በፍጥነት መውጣት አለበት ወይም ቶሎ መሰበር አለባቸው የምንላቸው የሽንትን መውጣት የሚከላከሉ ወይም የሚዘጉ ቧንቧው እንዲዘጋ የሚያደርጉ ጠጠሮች ሲፈጠሩ ኩላሊት እብጠትን ስለሚያመጡ እነሱ ቶሎ ተሰብረው ወይም በሌላ መልኩ በሰርጀሪ መውጣት ይኖርባቸዋል ጨዋማነት ያላቸው ምግቦች የበለጠ ሊያባብሱ እንደሚችሉ ገልጸዋል። በምግብ በኩል በአንድ ወቅት የኩላሊት ጠጠር እንዳላቸው ካወቁ በኋላ ሰዎች ሊያደርጉ የሚችሉት ጥንቃቄ ያለ አመጋገብን የመቀየር ሁኔታ እንደ አማራጭ ሊመከር ይችላል። በራሳቸው ሊያደርጉ የሚችሉት ካለ፣ ሌሎችም አማራጮች ካሉ በመጀመሪያ ከምግብ ጋር በተያያዘ ማነሳው ጨውን በመጠኑ መጠቀም የሚል ነው። ጨው የአንድ ሰው በቀን ውስጥ ከሁለት እስከ ሶስት ግራም ያህል ጨው ነው ሪኮሜንድ መውሰድ ያለበት በምግብ ውስጥ ማግኘት ያለበት ይሄ ለማንኛውም ጤነኛ ሰው ነው። በተለይ ደግሞ ኩላሊት በሽታ፣ የደም ግፊት፣ የልብ ህመም እና እንደዚህ ጠጠር ያለባቸው ሰዎች በተለይ እነሱ በጣም ሪስትሪክትድ ይሆናሉ። በጨው ላይ መመጠን አለባቸው የሚወስዱትን የጨው መጠን። አዎ ልክ ነው፣ መጠን አለባቸው። ኩላሊት ሰውነት ውስጥ ከሚፈልገው በላይ ጨው ሲፈጠር ያው ኩላሊት ነው የሚያስወጣው ይህንን ጨው። ይህን በሚያደርግበት ጊዜ ተያይዞ የሚወጣ ካልሲየም የተባለ ንጥረ ነገር አለ እና ብዙ ጨው ሲበላ ኩላሊት ጨውን ለማስወጣት በሚሞክርበት ጊዜ ብዙ ካልሲየም ሽንት ውስጥ ይፈጠራል እና ከፍተኛ የሆነ የካልሲየም መጠን ደግሞ ለጠጠር መፈጠር ያጋልጣል ማለት ነው። ከጨው ጋር በተያያዘ ደግሞ ሌላ ማንሳት የምፈልገው ብዙ ፕሮቲን ያለው ምግብ መመገብ ለጠጠር ያጋልጣል። ቅድም ከጠጠር ዓይነቶች አንዱ ከገለጽኩት ውስጥ ዩሪክ አሲድ የተባለው ጠጠር ነው። አብዛኛው ስጋ ነክ ነገሮች በመመገብ የሚመጣ ነው። የኩላሊት ጠጠር ያለባቸው ሰዎች በአብዛኛው ከመቶ ሰባ እስከ ሁለት መቶ ሀምሳ ግራም አካባቢ የሚደርስ ፕሮቲን መመገብ ነው በቀን ውስጥ የሚፈቀድላቸው። ይሄ ሩብ ኪሎ ያህል ስጋ በቀን ከፍተኛው መጠን ሩብ ኪሎ ያህል ነው። ላ እነሱን ማድረግም በጣም የኩላሊት ጠጠሮችን መምጣት ሊቀንስ ይችላል። ሌላ ደግሞ ሶስተኛ ከምግብ ጋር በተያያዘ ኦግዛሌት የተባለ ንጥረ ነገር አለ። በጎመን ውስጥ፣ ሽምብራ፣ ሎዝ፣ ቤሪስ የምንላቸው ፍራፍሬዎች ስትራውቤሪ፣ ብሉቤሪ፣ ራስቤሪ አይነት ፍራፍሬዎች ጋር በተያያዘ የሚመጣ ብዙ ኦግዛሌት የተባለ ነገር አለ። እነሱንም በመጠኑ ማድረግ ይረዳል። ከዚህ ጋር የአይጂ የማነሳው ደግሞ ካልሲየም የተባለው ንጥረ ነገር መብዛት ነው ችን ተጠጠር የሚፈጥረው ብለናል። ግን ካልሲየምን መቀነስ የለብንም ከስምንት መቶ እስከ አንድ ሺ ሁለት መቶ ሚሊግራም ያህል ካልሲየም በቀን ውስጥ ለአጥንታችንና ለጥርሳችን ጤንነት ያስፈልገናል። ካልሲየምን መቀነስ መጥፎ የሆነው ካልሲየም ከሌለ ምግባችን ውስጥ ኦግዛሌት የተባለው ነገር ከሚገባው በላይ ሰውነታችን ከምግብ ውስጥ አብሶርብ እንዲያደርግ ያደርገዋል። እና ስለዚህ ካልሲየምን መቀነስ የለብንም። ካልሲየምን እንደሚገባ ቅድም በጠቀስኩት መጠን መውሰድ ይገባል። ዶክተር ተዋበ ወደ ቀጣዩ ጥያቄ ሳልሻገር ቀደም ብሎ በዚህ ጭብጥ ላይ የተነሱትን ነጥቦች ሰብሰብ ለማድረግና አጽንኦት ለመስጠት አመጋገብን አስመልክቶ በባህላችን ለስጋ ምግቦች ያለን ፍቅር ከፍ ያለ ይመስላል። ቀደም ባለው ውይይተው ቀንሱ መጠኑን ነው እንጂ ጨርሶ ስጋ አትብሉ አልተባለም። እንዲያውም ቀደም ብሎ እንደገለጹት እስከ ሩብ ኪሎ ያህል ከእለት ምግባችን ውስጥ ማካተት መቻሉን ነው ያስረዱት። በእርግጥ ሌሎች በፕሮቲን የበለጸጉ የምግብ አይነቶችን ማዘውተርም ትኩረት እንዲሰጠው ከሚ የሚመከሩት ውስጥ ነው። አጽንኦት ለመስጠት ያለ ዶክተር ተዋበር ማመጣጠንም በተመለከተ እንዲያውም ቀደም ብሎ እንደገለጹት እስከ ሩብ ኪሎ ያህል ከዕለት ምግባችን ውስጥ ማካተት መቻሉን ነው ያስረዱት መጠነኛ ማብራሪያ ቢያክሉበት። በጣም ትክክል ነው። መጠንን ሞዴሬሽን ወይም መጠነኛ የሆነ አመጋገብ የተመጣጠን አመጋገብ እንዲፈጠር ነው የምናበረታታው። ዋናው ግን ከሁሉም በላይ በቂ ፈሳሽ ከወሰድን ስለነኚህ ነገሮች ሁሉ ብዙ ልንጨነቅ እንችላለን። አይነቱ ልዩነት ያመጣ ይሆን? ጥሬ ስጋ መመገብ ወይም ጥብስ መሆኑ ወይ በሌላ መልክ መቅረቡ እሱ ልዩነት አይፈጥርም። ያው የፕሮቲኑ መጠን ተመሳሳይ ነው የሚሆነው ቢጠበስም ጥሬም ቢሆን እና ልዩነት አይፈጥርም፣ አያሳስብም። ቢያንስ በዚህ በኩል አያሳስብም ነው። እሺ ወደ ጀምር ነው የህክምና አማራጮች እንሂድ። አንድ ሰው እነኚህን ቀደም ብሎ ያነሷቸውን የአመጋገብም ሆነ በብዛት ፈሳሽ የመውሰድን ምርጫዎች ከግምት አስገብቶ የሚደረጉት ጥንቃቄዎች ሁሉ ከተሞከሩ በኋላ የግድ የህክምና እርዳታ የሚፈልግበት ሁኔታ ሲደርስ ምን አይነት አማራጮች አሉት? የህክምና መንገዱስ እንደ አማራጭ የሚቀርበው መቼ ነው? ህክምናው በጠጠሩ ትልቅነት መጠን ይወሰናል። ከአምስት ሚሊሜትር በላይ የሆኑ ጠጠሮች ካሉ ምልክት ከሌላቸው ሁሉም ጠጠሮች ያው ክትትል ነው የሚደረገው። ምልክት ካለ ወይም ሽንትን መውጣት የሚከለክሉ ከሆነ እና ከአምስት ሚሊሜትር በላይ ትልቅ ከሆኑ ጠጠሮቹን መስበሪያ ዘዴዎች አሉ። አንደኛው ሊቶትሪፕሲ እንለዋለን። በተለያየ አይነት መልኩ ሊሰራ ይችላል። ይሄ የኃይል ጨረርን ወደ ጠጠሩ በመላክ ጠጠሩ እንዲሰባበር እና ትንንሽ እንዲሆን የሚያደርግ ነገር ነው። በዛ መልኩ በውሃ ተገብቶ መውጣት ይችላል። በሽንት አማካኝነት በቀላሉ ሊወጣ ይችላል ከሰውነት ይችላል። ሌላው የምናደርገው ደግሞ ያው አብዝቶ ፈሳሽን መስጠት ነው። ሆስፒታል ሰዎች ከመጡ በጠጠር ምክንያት በደም ስራቸው ውስጥ ፈሳሽ እንዲገባ እናደርጋለን እና በዛ መልኩ ለማጠብ እንሞክራለን። ሌላው ካልሲየሙን በሽንት ውስጥ እንዲቀንስ ማድረግ የሚቻልባቸው መድኃኒቶች አሉ። ይህ እንግዲህ አስፈላጊው ምርመራ ተደርጎ ያ ሰው ካልሲየም መጠኑ ከሽንት ውስጥ ትልቅ ሆኖ ከተገኘ ካልሲየሙ እንዲቀንስ የሚደረግባቸው ዘዴዎች አሉ። ይሄ የሚቀጥሉትን ያልተሰሩት ጠጠሮች ወደፊት እንዳይመጡ ነው እንጂ የሚከላከለው ኦልሬዲ የተሰሩት ጠጠሮች እንዲሟሙ አያደርግም። እንደዚሁ የሽንትን የአሲድ መጠን ለመቆጣጠር የሚያስችሉ መድኃኒቶች አሉ። ቅድም እንደጠቀስኩት ሲትሬት የተባለው ቅመም በሽንት ውስጥ ሲበዛ ጠጠር እንዳይፈጠር ያደርጋል እና እሱን መጨመር የምንችልባቸው መድኃኒቶች አሉ። ሌላ ሕመም ማስታገሻ እንሰጣለን። ያው ሕመሙ በጣም አስጨናቂ ሊሆን ይችላል። ቅድም የጠቀስነው የምጥ አይነት ሕመም በተለይ ሲሆን ማስታገሻ ያስፈልገዋል። አንዳንዴ ከዚህ ካለፈ ደግሞ ኔፍሮሊቶቶሚ የሚባሉ ፕሮሲጀሮች አሉ። በሽንት ፊኛ ውስጥ በትንሽ ካሜራ ያለው ነገር ይዞ በመግባት ወይም ደግሞ በጀርባ በኩል አድርጎ ጠጠሩን ዳይሬክትሊ ሄዶ መሰባበር እና እንዲወጣ ማድረግ እንዲሁም ደግሞ ከፍቶም ማውጣት የሚቻልባቸው አሉ። እነሱ ሞር አስቸጋሪ ጠጠር ሲሆን የሚደረጉ ናቸው። ወይም ጠጠሩ በጣም ትልቅ ከሆነና መሰባበር የማይችል ከሆነ የሚደረጉ ናቸው። ሌላው አንድ የምጠቅሰው ነገር አንድ የተለየ አይነት ጠጠር አለ። ትሩቬት ስቶንስ እንለዋለን። እነሱ ከሽንት ኢንፌክሽን ጋር በተያያዘ የሚፈጠሩ ጠጠሮች ናቸው እና የሽንት ኢንፌክሽን ተደጋግሞ የሚፈጠርባቸው ሰዎች አስፈላጊው ሕክምና ማድረጋቸው ይሄ ጠጠር እንዳያደግ ወይም እንዳይሰራ ያደርጋል እና አንቲባዮቲክስ ለነዚህ አይነት ሰዎች ሊያስፈልግ ይችላል ኢንፌክሽን ባላቸው ጊዜ። መልካም ዶክተር ተዋበ ግርማ የኩላሊት ሕክምና ልዩ ባለሙያ ከአድማጮች ለቀረቡልና ተያይዘው ለተነሱት በርከት ያሉ ጥያቄዎች ለሰጡ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። አግላይ ሕጎችና የዜጎችን የሃይማኖትና የእምነት ነጻነት የሚነፍጉ እርምጃዎች የጨቋኝ መንግስታት ማንነት ማሳያዎች መሆናቸውን የጠቆመው የዩናይት ስቴትስ የውጭ ጉዳይ ሚኒስቴር የሃይማኖቶች ይዞታ ዓመታዊ ዘገባ የ199 አገሮችንና ግዛቶችን የሃይማኖቶች አያያዝ ይመለከታል ሲል ይንደረድራል። በርዕሰ ጉዳዩ ላይ ያተኮረው የዕለቱ ርዕሰ አንቀጽ በፈጣሪ ላይ ጦርነት የከፈቱ በሚል ክስ የወነጀለቻቸውን ጨምሮ በሕዳጣን ማኅበረሰቦች አባላትና በተቃዋሚዎች ላይ እምነትን በመጣል በሚለው የተድበሰበሰ ሕግ አማካኝነት ዜጎችን ታዋክባለች ሲል ኢራንን ተችቷል። ሰዎች በእምነታቸው ምንነት ሳቢያ ይሳደዳሉ፣ ጥፋተኛ የተባሉም የሞት ቅጣት ይበየንባቸዋል ያለው ርዕሰ አንቀጽ በሳውዲ አረቢያም ይፈጸማል ያለውን ይዘረዝራል። ሳኡዲ የእስልምና እምነት ተከታይ ያልሆኑ ዜጎች እምነታቸውን በአደባባይ እንዲያሳዩ ካለመፍቀዷን በላይ እምነትን መጣል፣ እምነት አልባ መሆን፣ እምነትን ማዋረድ እና የመንግስቱን የእስልምና ሃይማኖት አተረጓጎም መተላለፍ በሚሉ ወንጀላዎች ጥፋቶችን ፈጽመዋል ባለቻቸው ላይ ከባባድ ቅጣቶችን የምትጥል መሆኗን አመልክቷል። እምነትን በመጣል በሚለው በዚህ ድርጊት ላይ የደነገገችው ህግ ፓኪስታንም የሞት ቅጣት ትበይናለች ብሏል። በቻይና በሺዎች ላይ የሚቆጠሩ ዜጎች በሃይማኖታቸው ሳቢያ በገዛ መንግስታቸው ይሳደዳሉ፣ ለእንግልትና ወከባም ይዳረጋሉ ብሏል። ርዕሰ አንቀጹ አያይዞም ሩሲያ የህዳጣን ማኅበረሰቦችን አባላትና የሃይማኖት ቡድኖችን ለማሳደድ ለመያዝና ለመቅጣት ጽንፈኝነትን ለመዋጋት በሚል ያጸደቀችውን ህግ ትጠቀማለች ብሏል። የአገሮችን የሃይማኖቶች አያያዝ የሚመለከተው ዜና አሉታዊ ብቻ አለመሆኑንም የተናገረው ርዕሰ አንቀጽ እስላማዊውን ጽንፈኛ ቡድን አይሲስን የመሳሰሉ ህዳጣን የማህበረሰብ አባላት ላይ የጭካኔ ምግባር በመፈጸም የሚታወቁ ቡድኖች ቀደም ሲል ተቆጣጥሯቸው ከነበሩ አካባቢዎች ለመባረር በመገደዳቸው ሰዎች እንደ ቀድሞ ሁሉ እንደየሃይማኖቶቻቸው እምነታቸውን መከተል ችለዋል ሲል አክሏል። የአገሮችን የሃይማኖቶች አያያዝ አስመልክቶ የዩናይት ስቴትስ ተሳትፎ ፍሬ በማፍራት ላይ መሆኑንም አመታዊውን የአገሮች የሃይማኖቶች አያያዝ ዘገባ ዋቢ ያደረገው ርሳ አንቀጽ ይዞም ሃይማኖቶች ቁጥጥር በሚደረግባቸው ቬትናም በጸደቁ አዳዲስ ህጎች አማካኝነት ሁኔታዎች በዝግታ በመሻሻል ላይ መሆናቸውንም አመልክቷል። ማንም ቢሆን በእምነቱ ሳቢያ በስጋት ለመኖር ተሸሽጎ ለማመን አሊያም ለመገለል መዳረግ የለበትም ያሉት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በቅርቡም ፕሬዚዳንት ትራምፕን ዋቢ አድርገው ክርስቲያኖች፣ ሙስሊሞች፣ አይሁዶችና የሂንዱ እምነት ተከታዮች ሁሉም አማኞች ያለ ልዩነት እንደ ልብና ፍቃዳቸው ማምለክ መቻል አለባቸው ሲሉ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የምሽቱን ዋና ዋና ዜናዎች እናሰማችኋለን። በጠቅላይ ሚኒስትር ጽህፈት ቤት የፕሮቶኮል ኃላፊ አቶ ባየ ታደሰ ተፈሪ የፖለቲካ ጥገኝነት ለመጠየቅ ወስነው አሜሪካ ቀርተዋል። በቤተ መንግስቱ ከ2 ዓመታት በላይ ማገልገላቸውን የተናገሩት አቶ ባየ ለስራ ጉዳይ በተላኩባት ዩናይትድ ስቴትስ ለመቅረት የወሰኑበት ምክንያት ለአሜሪካ ድምፅ አካፍለዋል። በኬንያ ትልቁና ዋናው ዩኒቨርሲቲ ተማሪዎች ፖሊስ ይፈጽማል ሲሉ ያቀረቡትን የበደል ክስ ተከትሎ መዘጋቱ ተሰማ። ይህም በቅርቡ እንደገና ይካሄዳል ተብሎ የሚጠበቀው ፕሬዝደንታዊ ምርጫ የፈጠረው ውጥረት ምን ያህል ጥልቀት እንዳለው አመላካች ነው ተብሏል። በዩጋንዳ የፕሬዝደንቱን የዕድሜ ጣሪያ የሚገድበውን ድንጋጌ መነሳት በሚቃወሙ የምክር ቤት አባላት ላይ የተነጣጠሩ ጥቃቶች ቀጥለዋል። ሁለት የምክር ቤት አባላት መኖሪያ ቤት በትናንትና ዕለት በተጣለባቸው የእጅ ቦምቦች በተነሳ ቃጠሎ መውደማቸው ታውቋል። አመሰግናለሁ ቆንጂት። ለማጠቃለያ ዜናው አሁን በቀረችን ጊዜ አጥራጥር ያሉ መረጃዎችን እናካፍል። እለቱ በታሪክ ውስጥ መስከረም 28 1928፣ ይቅርታ መስከረም 23 1928 ዓመተ ምሕረት ዛሬ ልክ የዛሬ 82 ዓመት ፋሽስት ጣሊያን ኢትዮጵያን ወረረች። ከሰባት ወራት ውጊያ በኋላ የጠላት ጦር አዲስ አበባን ያዘና የዱር የገደል ፍልሚያው ለመጪዎቹ አራት ዓመታት ተኩል ያህል ቀጠለ። በዚህ የያኔው የመንግሥታት ኅብረት ወይም ሊግ ኦፍ ኔሽንስ አባላት በነበሩ ሁለት አገሮች መካከል በተካሄደ ውጊያ ከኢትዮጵያ ሁለት መቶ ሰባ አምስት ሺህ በላይ ተዋጊዎች ተገድለዋል። ከግማሽ ሚሊዮን በላይ ጦረኞች ቆስለዋል። በቤኒቶ ሙሶሊኒ የተመራው የጣሊያን ጦር በዚህ በሁለተኛው የኢትዮጣሊያን ጦርነት ፈጽሟል የተባለው የጦር ወንጀል በሲቪሎች ላይ የተፈጸመ ጥቃትና በሰብዕና ላይ የተፈጸመው ወንጀል ከወቅቱ የኢትዮጵያ ሕዝብ ሰባት ከመቶው ላይ ጉዳት ደርሷል ከወራሪው የጣሊያን ጦር ወገን 28000 ወታደር ሙትና ቁስለኛ ሆኗል ሚያዝያ 27 1933 ዓ ም ቀዳማዊ ኃይለሥላሴ በድል አዲስ አበባ ገቡና የነጻነት ቀን ሆኖ እስከ ዛሬ ይከበራል የድልም ቀን የሚሉት አሉ። ወደ ተከታዩ የታሪክ መረጃ ስንሄድ የዛሬ 420 ዓመት ንጉሥ ሰርጸ ድንግል አረፉ። ምስራቅ ጀርመንና ምዕራብ ጀርመን በይፋ የተዋሃዱት ዛሬ መስከረም 23 1983 ዓ ም ነበረ። የምስጋና ቀን በዓል እንዲሆን አብርሃም ሊንከን የወሰኑትን በዛሬው ቀን ነበረ። ዝግጅታችን በዚሁ ይጠናቀቃል። ክቡራትና ክቡራን አድማጮች አብራችሁን ስላመሻችሁ እናመሰግናለን። ደህና ደሩ። የትግርኛ ቋንቋ ስርጭት ይቀጥላል።